የኢትዮጵያ ምርጫ እንዲራዘም የተደረሰውን ስምምነትና የተጠየቀውን የሕገ መንግሥት ትርጉም እንደሚደግፉ በሲዳማ ስም የተደራጁ የፖለቲካ ፓርቲዎች አስታውቀዋል። ፓርቲዎቹ ፖለቲከኞችና የፖለቲካ ፓርቲዎች የያዙትን አላስፈላጊ ንትርክ ትተው የሕዝብን ደህንነትና የሀገር ጥቅምን እንዲያስቀድሙ ጥሪ አቅርበዋል። የሐዋሳ ዘጋቢያችን ዮናታን ዘብዲዎስ ዝርዝሩን ይዟል። ድጋፋቸውን ገልጠው መግለጫ ያወጡት የሲዳማ አርነትን ንቅናቄ የሲዳማ አንድነት ፓርቲ ሲአፓ፣ የስዳማ ህዝብ ብሔራዊ ዲሞክራሲያዊ ፓርቲ ሲበዴፓ፣ የስዳማ ህዝብ አንድነትና ዲሞክራሲያዊ ፓርቲ ሲአዴፓና የሲዳማ ዞን ብልጽግና ፓርቲዎች ናቸው። የሲዳማ አንድነት ፓርቲ ሲአፓ ለቪኦኤ በላከው ሶስት ገጽ የጽሁፍ መግለጫ የመንግስትና የህዝብ አስፈላጊነቱ አገርና የሚያስተዳድረው ህዝብ ሲኖር ነው። ምርጫው እንዲራዘም በምርጫ ቦርድ የተወሰደውን እርምጃ ሲአፓ የሚደግፈው ነው ብሏል። የኮሮና ቫይረስ ወረርሽኙን ለመከላከል የተደረገና የዲፍን ኢትዮጵያን ህዝብ ጤንነትና ሰላም ለማረጋገጥ የተ የተወሰደ ኃላፊነት የተሞላበት እርምጃ ነው ብሎም እንደሚያምን ገልጿል። ይልቁንስ የፖለቲካ ፓርቲዎችና ፖለቲከኞች አገሪቱን ለታሪካዊ ጥላቶቻችን ወረራ በሚያጋልጥ ሁኔታ ታሪካዊ ስህተት ለመፈጸም እየተንደረደሩ ካሉበት እንዲመለሱ የሚመክረው የሲያፓ መግለጫ በአንዳንድ የፖለቲካ ፓርቲዎች መካከል እየከረ መጥቷል ያለውንም ውዝግብ አውግዟል። በህገ መንግስቱ አንቀጽ 53 ንዑስ አንቀጽ 3 ና በአንቀጽ 72 ንዑስ አንቀጽ ሶስት የህዝብ ተወካዮች ምክር ቤት ና የጠቅላይ ሚኒስትሩ የስራ ዘመን አምስት ዓመታት ብቻ መሆኑን በማያሻማ ሁኔታ ቢደነገግም ምርጫ ማካሄድ በማይቻልበትና አሁን የተፈጠረው አይነት አስገዳጅ ሁኔታ ሲያጋጥም የመንግስት የስራ ዘመን እንዴት እንደምራዘም ህገ መንግስቱ ባለመደንገጉ ካለው ተጨባጭ ሁኔታ የተጠየቀውን የህገ መንግስት ትርጉም አማራጭ ሲያፓ ተገቢ ነው ብሎ እንደሚወስድ ገልጧል። መግለጫው የሲዳማ አርነት ንቅናቄ ሲያን ሊቀመንበር አቶ ዱካሌ ላሚሶ በበኩላቸው ስድስተኛው ብሔራዊ ምርጫ መራዘምን ፓርቲያቸው እንደሚደግፍ ገልጧል። ምርጫው በተወሰነለት ጊዜ መሄድ አለበት የሚል አቋም ያዘዋሉ። ምርጫው በተወሰነለት ጊዜ ማካሄድ አይቻልም ብለን እናምናለን እንደ ሲያን ሁለተኛው አማራጭ አሁን እየቀረበ ያለው ልክ መስከረም ሰላሳ አካባቢ ይሄ መንግስት በአዲስ በምርጫ ካልተተካ በስተቀር ሕጋዊ አይሆንም። ስለዚህ ጫወታ ፈርሷል፣ የሚል አቋም የሚያራምዱ አሉ። ይህንም ትክክለኛ አቋም ነው ብለን አናምንም። የችግር መንግስት ይቋቋም ጥያቄ ጊዜው ያለፈበት መሆኑን የገለጠው የፓርቲዎቹ መግለጫ ይህንን የሚያራምዱ አካላት ለሕዝብ የሚጠቅም ሀሳብ እንዲይዙ ምክር ሀሳብ ለግሶ የትግራይ ክልል መንግስትና ፓርቲው ከሚያራምደው አፈንጋጭና ህሊህ ከሚመስል ይህገ መንግስታዊ አካሄድ ወጥቶ በድርድርና በንግግር ለሚሰጥ ውሳኔ ተገዥ ሆኖ የአገሪቱና የሕዝቡን ሰላም የሚያስቀጥል ተግባር ላይ እንዲሰማራ ጥሪ አቅርበዋል። የሲዳማ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ በቀለ ቱንስሳ ህዝቡን ለመጠበቅ የተወሰደ እርምጃ ነው ብሏል። ምርጫ ቦርድም መሪው መንግስትም ድርጅቱም ህዝብ ተወካዮች ተቋማቶች እነኚህ አሁን ባለንበት ጊዜ ምርጫ ማካሄዱ ለህዝባችን አዋጣሚ የሚቀድሞው ህዝብ ምኖርን ብሎ የወሰዱት አቋም ትክክለኛና፣ ተገቢ ወቅታዊ የህዝብ ተቋማት መሆናቸውን የሚያረጋግጥ ነው። እኛ እንደ ስዳማ ስደደር ብልጽግና ፓርቲ ጽፌት ቤት የምንደግፈው መሆኑን ለማንሳት ነው የሚፈልገው። የስዳማ ህዝብ ብሔራዊ ዴሞክራሲያዊ ፓርቲ ስቤዴፓ ምርጫ በመራዘሙ ተቃውሞ የለንም፣ ሁኔታውም የሚፈቅደው ይኸው ነው ሲሉ የፓርቲው ፕሬዝዳንት አቶ ተስፋ ማርያም ጉጆ ተናግሯል። ስብደፓ በ2012 ሊደረገ የታቀደ ምርጫ መተላለፍ አስመልክተው ምንም ተቃውሞ የለውም ይደግፋል ምርጫ መራዘሙ። ሌላው ደግሞ መንግስት የህገ መንግስት ትርጉም መጠየቁ ስልጣኑን ሆነ ብሎ ለማራዘም ነው የሚል አቋም የለንም። የሲዳማ ህዝብ አንድነትና ዲሞክራሲያዊ ፓርቲ ሲያዴፓ ተመሳሳይ አቋም መያዙን የፓርቲው ሊቀመንበር አቶ ሰለሞን ቦርዳ ገልጠዋል። ብሔራዊ ምርጫ ቦርድ ምርጫኑ አካሄዳለሁ ካለ በሽታው እንዲራባ እንዲባዛ ምክንያት ስለሚሆን ይህንን በማጠን ፓርላማውና መንግስትም አራት አማራጮችን አውጥተዋል። እነዚህ አራት አማራጭ ሃሳቦች ላይ በመጨረሻው የህገ መንግስት ትርጉም መጠየቅ በሚለው ላይ ይኔ ፓርቲ ያምናል። የተለያዩ የፖለቲካ አመለካከትና አቋም ያለን የፖለቲካ ፓርቲዎች በህዝባችን ደህንነትና በአገሪቱ ሉዓላዊነት ላይ የተደቀነውን ስጋት በመገንዘብ ልዩነታችንን ለጊዜው አቆይተን የተከሰተ ያለውን ፖለቲካዊ ማህበራዊና ኢኮኖሚያዊ ቀውስ ከመንግስት ጋር በመተባበር ማሳለፍ እንደሚገባም አሳስበዋል ፓርቲዎቹ አባሎቻቸው ደጋፊዎቻቸውና መላው ሕዝብ የኮሮና ቫይረስን ለመከላከል የሚተላለፉ የጥንቃቄ መልዕክቶችን ያለ መዘንጋት እንዲተገብሩ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ።